the voice of America. ኦሮሚያ ውስጥ አልፎ አልፎ ይታያል ያሉትን የስርዓት አልበኝነት ችግር ለማስወገድ ከሕዝብ ጋር ሆነው እንደሚሰሩ የክልሉ ርዕሰ መስተዳድር አቶ ለማ መገርሳ አስታውቀዋል። በሌላ በኩል ደግሞ ኦሮሚያና ሶማሌ ክልሎች በሚዋሰኑባቸው አካባቢዎች ላይ ሲነሱ በቆዩ ግጭቶች ሳቢያ ኦሮሚያ ውስጥ አንድ መቶ ሀምሳ ዘጠኝ ትምህርት ቤቶች መዘጋታቸውን የክልሉ ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ለአሜሪካ ድምጽ ገልጠዋል። የኦሮምኛ ዝግጅት ክፍል ባልደረቦቻችን ጃለኔ ገመዳ እና ሶራ ሀለኪ ያጠናቀሯቸውን ዘገባዎች ሰለሞን አባተ አጣምረው ይዘው ቀርበዋል። የጸጥታ ችግር ስጋት ወደ አማራ ክልል እንዲሸሹ ያደረጋቸውን ምዕራብ ኦሮሚያ ውስጥ ይኖሩ የነበሩ የአማራ ተወላጆችን በአጭር ጊዜ ውስጥ መልሰን ለማቋቋም ዝግጅት አጠናቀናል ብለዋል የኦሮሚያው ፕሬዝደንት አቶ ለማ መገርሳ። ረኮ ቡልቻ ሰጋሪ ረኮ ክራሰሳብ ዱማ ወሊ ወልቀበቴ አካስመስ ጎሱማ ወሊ ወልቀበቴ ገዲት የመልካም አስተዳደር መጥፋት ከኪራይ ሰብሳቢነትና ከጎሰኝነት ጋር ተያይዘው እታች ያለ ስልጣንን በመጠቀም ሲፈጠር በነበ በነበረው የአስተዳደር ችግር ላይ የማስተካከያ እርምጃዎች ተወስደዋል። ስለዚህ ከአሁን በኋላ በጉባኤያችን ላይ የተላለፉ ውሳኔዎችን ተመርኩዘን ከታች ወይም ከዝቅተኛው ደረጃ ጀምሮ በሙሉ አቅም እንስራለን። በምዕራብ ኦሮሚያ በግለሰብ ደረጃ በተፈጠሩ ግጭቶችና የጸጥታ ችግር ፍራቻ የአማራ ተወላጆች መፈናቀላቸውንና መሸሻቸውን አስመልክቶ አቶ ለማ እንዲህ ብለዋል። ቡቃንኩን ሴራን ጅራት ተናኖ ኬኛ እንገት አኒት ጅራቹ አፊስ ምርገገዋን ቀበኒ እነዚህ የተፈናቀሉ ሰዎች በህጋዊ መንገድ የክልላችን ነዋሪዎች እስከሆኑ ድረስ የመኖር መብት ስላላቸው ሁኔታው ተጠንቶ ይኖሩባቸው ወደ ነበሩ ቀዬዎቻቸው እንዲመለሱ ዝግጅቱ ተጠናቋል። በኦሮሚያ ክልላዊ መስተዳደር በኩል አስፈላጊ የሆኑ ሁኔታዎች ተመቻችተው ይህንን የሚያስፈጽም አካልም ተሰይሞ ሥራ ጀምሯል። በኦሮሚያ ክልል በጉጂና በደቡብ ክልል ደግሞ በጌዴኦ ዞኖች አዋሳኛ አካባቢዎች የተፈጠረውን ግጭት ለማስቆም ያለማቋረጥ አቋረጥ እየተሠራ መሆኑን አቶ ለማ ገልጸዋል። የተፈናቀሉ በአጭር ጊዜ ውስጥ ወደ የመኖሪያቸው እንደሚመለሱና ለግጭቶቹ መጫር ምክንያት የሆኑ ሕግ ፊት እንደሚቀርቡ ጠቁመው ተመሳሳይ ችግር ወደፊት እንዳይፈጠር ህዝቡ ከጎናቸው እንዲቆምና አብሮቸው እንዲሠራ ጥሪ አሰምተዋል። ኦሮሚያ ውስጥ ከሚካሄደው የኢንቨስትመንት እንቅስቃሴ ጋር ተያይዞ ሠራተኞች የደመወዝ ጭማሪ እየጠየቁ ስለ መሆናቸውም ተናግረዋል። የክልሉ ፕሬዚደንት ጋፊ ሚንዳ ደበለ ሚንዳ ጋፋቹን ወሊን ታእኒ ቃም ሆገን ወሊን ከአመራር ጋር ተጠምጠው መነጋገር ያስፈልጋቸዋል። ኢንዱስትሪ ውስጥ የጸጥታ የደሞዝና ሌሎችም ጉዳዮችን በተመለከተ የሚታዩ ክፍተቶች አሉ። ሰራተኛና ማህበራዊ ጉዳይ ሚኒስቴርም ለሰራተኛ የሚከፈል ወለል ወይም መነሻ ደሞዝ በጊዜው ተጠንቶ መቅረብ ስላልቻለ፣ መፍትሄ የሚያስፈልጋቸው ችግሮች አሉ። ጥሩ ያልሆነው ነገር ግን ከዚያ አልፎ የፋብሪካ ሠራተኞቻችንን፣ ባለሀብቶቻችንን፣ የሌሎች ሀገሮችን ዜጎች መደብደብ፣ መዝረፍና ማዋከብን የመሳሰሉ ሕገ ወጥ አድራጎቶች እየተስተዋሉ ነው። ይህ ደግሞ በብዙ መንገድ ይጎዳናል። መወያየት ያስፈልጋል። መብት መከበር አለበት። የኦሮሚያ ክልል ፕሬዚደንት አቶ ለማ መገርሳ አክለውም በራሳቸው አባባል በሦስተኛ ወገን የሚቀርቡ አጀንዳዎች የሚሰጡንን ለይተን በማየት መብታችንን እያስከበርን ሥርዓት አልበኝነትን ተባብረን በመጠበቅ ክልላችንንና ሀገራችንን በሥርዓት መምራት አለብን ብለዋል። ይህ በእንዲህ እንዳለ ኦሮሚያና ሶማሌ ክልሎች በሚዋሰኑባቸው አካባቢዎች ላይ ባለፉ ሁለት ዓመታት ሲነሱ በቆዩ ግጭቶች ምክንያት ኦሮሚያ ውስጥ 159 ትምህርት ቤቶች መዘጋታቸውን የክልሉ የትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ለቪኦኤ ገልጸዋል። ትምህርት ቤቶቹ አንድም ተዘግተዋል ወይም ተዘርፈዋል አሊያም ጉዳት ደርሶባቸዋል። በክልሉ የትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ መግለጫ መሠረት በደረሰው ጉዳት ባለፈው ዓመት ከጅግጅጋ ከነ ቤተሰቦቻቸው የተፈናቀሉ የኦሮሞ ተወላጅ ተማሪዎችን ጨምሮ ስድሳ ሺህ ተማሪዎች ከትምህርት ገበታቸው መስተጓጎላቸውን ዶክተር ቶላ አመልክተዋል። ወሉማ ገለ ጉዲና ሀረርጌ ለማኒፊ ባሌፊ ቦረና ጉጂ ለማን ከሰቲ ማኔም በርኖተ ዲበ ተኮ ፊ በምስራቅ ሀረርጌና ምዕራብ ሐረርጌ ቦረና ባሌና ጉጂ ዞኖች ውስጥ አንድ መቶ ሀምሳ ዘጠኝ ትምህርት ቤቶች ተዘግተዋል፣ ተዘርፈዋል በገንዘብ ሲተመን የ43.3 ሚሊዮን ብር ጉዳት ደርሶባቸዋል። አሁንም ከጅግጅጋ ከተፈናቀሉት መካከል 22 ሺህ ሕፃናት አልተመዘገቡም። የክልሉ መንግሥት እያደረገ ነው ባሉት ጥረት ተማሪዎቹ በየአቅራቢያቸው ወደሚገኙ ትምህርት ቤቶች ተልከው ትምህርታቸውን እንዲከታተሉ መደረጉን ዶክተር ቶላ ገልጸዋል። በዚህም ምክንያት በአንድ ክፍል ውስጥ የሚቀመጡ ተማሪዎች ቁጥር ከአርባ አምስት ወደ ሰባና ሰማንያ ማሻቀቡንም አስታውቀዋል። ባለፈው ዓመት ከጅግጅጋ የተፈናቀሉ መምህራንን አስመልክቶም መንግስታቸው እያደረገ ስላለው ጥረት የክልሉ የትምህርት ቢሮ ኃላፊ ማብራሪያ ሰጥተዋል። በርሲሰን አመናኖ ሶማሌ ከና ቡቃይ ሁሌ በርሲሰን ገረ ዲባ አፍሪ ሶዶሚ ቶርባ ጅራ ከሶማሌ ክልል የተፈናቀሉ አራት መቶ ሰላሳ ሰባት መምህራንም ኦሮሚያ ክልል ውስጥ በሚገኙ ትምህርት ቤቶች ተመድበዋል። በተጨማሪም ሕፃናቱ ከትምህርታቸው እንዳይጨናገፉ መንግሥት ባደረገው ጥረት ተማሪዎቹን በየሚማሩበት እየመገበና አስፈላጊ የመማር ማስተማር ቁሳቁስና ግብዓቶችንም እያቀረበ ነው። የተዘጉትን ትምህርት ቤቶች ለመክፈትም ጥረት እየተደረገ ነው። በሶማሌ ልዩ ፖሊስ ይደርስባቸዋል በሚባለው ጥቃት በምስራቅ ሐረርጌዋ ጭናቅሰን ወረዳ 27፣ በቦረና ዞኗ ሞያሌ አምስት፣ በጉጂ ዞኗ ጉሚ ኤልዳሎ ስድስት፣ በባሌ ሰዌና አራት ትምህርት ቤቶችን ጨምሮ ብዙ ትምህርት ቤቶች አገልግሎት ማቋረጣቸውን ነው ኃላፊዎችና ነዋሪዎች የሚናገሩት። የተዘጉና አገልግሎት ያቋረጡ ትምህርት ቤቶች አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤቶች ሲሆኑ፣ ቤተሰቦች በግጭቶቹና በጥቃቶቹ ምክንያት በመፈናቀላቸው ሌሎች የልማት እንቅስቃሴዎችን መቋረጣቸውን ቪኦኤ ያነጋገራቸው ነዋሪዎች አመልክተዋል። ለአሜሪካ ድምፅ ጃለኔ ገመዳና ሶራ ሐለኬ ያጠናቀሯቸውን ዘገባዎች ነው የሰማችሁት። ዋሽንግተን